በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሰኞ ታህሳስ 10 2009 ዓም ዝግጅታችን ጀመረ ጤና ይስጥልን ክቡራትና ክቡራን እንደምናመሻችሁ አስተናጋጆቻችሁ ሰሎሞን አባተና ጤና ይስጥልኝ እኔም አዳኝ ፍስሐዬ ነን ዛሬ ለተከሰቱት ፖለቲካዊ ተግዳሮቶች መፍትሄ ለመስጠት ያለው አጣዳፊነት በሀገሪቱ የቅርብ ታሪክ ታይቶ በማይታወቅ ሁኔታ ከፍ ያለ መሆኑ በጣም ግልጽ ነው። ቶም ማሊኖውስኪ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብቶችና የሥራ ረዳት ሚኒስትር ናቸው። ዘገባው በዕለቱ አብይ ርዕስ ይቀርባል። የአካባቢ ተቆርቋሪ ነን ባዮች ያልተቋረጠ ማጥላላትና ዘመቻ በጽናት በመመከት ለስኬት በመብቃቱ ለሁላችንም ወደር የሌለው ብሔራዊ ኩራት ሊሆን ችሏል። እንኳን ደስ ያለን ለማለት እፈልጋለሁ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ናቸው። ዘገባ ይኖረናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በአንካራ ቱርክ ያሉት የሩሲያ አምባሳደር ዛሬ በተከፈተባቸው ጥቃት እንደተገደሉ ታውቋል። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዘካሮቭ አንድሬይ ካርሎቭ ተተኩሶባቸው ሆስፒታል እንደሚገኙ አረጋግጠዋል ብለው ነበር። አምባሳደሩ የተተኮሰባቸው በሩሲያ ኤምባሲ የተዘጋጀ ሩሲያ በቱርኮች አይን የሚል የፎቶግራፍ አውደ ትርኢት በሚታይበት ወቅት እንደሆነ ታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢ የአሜሪካ ባለስልጣኖች ስለ ጥቃቱ ያውቃሉ ካሉ በኋላ እንዲህ አይነቱን ኃይል ተጠቃሚነት እናወግዛለን፣ ለአምባሳደሩና ለቤተሰቦቻቸው እንጸልያለን ብለው ነበር። ሊፈጸም 11 ቀናት በቀሩት የአውሮፓው 2016 ዓመተ ምህረት ስለ አፍሪካ ጋዜጠኞች የጨለመ ዓመት እንደሆነ ተገለጸ። ሲፒጄ በሚል አህጽሮት የሚጠራው የጋዜጠኞች ደህንነት ተሟጋች ቡድን እንደሚለው ከሰሃራ በስተደቡብ ባሉት የአፍሪካ ሀገሮች ውስጥ ስድስት ጋዜጠኞች ተገድለዋል 41 በእስር እየማቀቁ ይገኛሉ ባለፈው ዓመት በአፍሪካ 14 ጋዜጠኞች ተገድለው 34 መታሰራቸውም ተገልጿል በዓለም ደረጃ ደግሞ በያዝነው ዓመት ቢያንስ 58 ጋዜጠኞች ተገድለዋል ብዙዎቹ ግጭት በሚካሄድባቸው በሶሪያ ኢራቅ የመን ሊቢያና አፍጋኒስታን የተገደሉ ናቸው ዘጠና ከመቶ የሚሆኑት የአካባቢዎቹ ተወላጆች ናቸው። በዓለም ዙሪያ የታሰሩ ጋዜጠኞች ደግሞ 259 እንደሚሆኑ ነው ሲፒጄ አስታወቀው። በ16 ዓመታት ሲፒጄ ከመዘገበው አሃዝ እጅግ የበዛ ቁጥር ነው። ከአፍሪቃ ለጋዜጠኞች አደገኛው ሀገር ሶማሊያ ስትሆን ከታሰሩት 41 ጋዜጠኞች የሚገኙት 33ቱ ኢትዮጵያና ኤርትራ ውስጥ ነው። የፑንትላንድ ክልል ባለሥልጣኖች የጸጥታ ኃይሎች እስላማዊ መንግስት ነኝ ከሚለው ቡድን ጋር የተሳሰሩ አማጽያን ሰፈርን ደምስሰዋል ብለዋል። ፖሊሶች ትናንት እሁድ ኤል ላዲድ በተባለው ሰፈር ላይ ጥቃት ከፍተው አማጽያኑ ተሰባስበው ወታደራዊ ግንባታ ያደርጉበት የነበረውን ሰፈር በተሳካ ሁኔታ ደምስሰዋል ሲሉ የፑንትላንድ ማሪን ፖሊስ ኃይል አዛዥ አድሚራል አብዲራዛቅ ዴረፋራ በአሜሪካ ድምፅ ላለው የሶማሊያ አገልግሎት ጠቁመዋል። ፑንትላንድ በሰሜን ሶማሊያ የሚገኝ ራስ ገዝ ክልል መሆኑ ይታወቃል። የፑንትላንድ ወታደሮች ባለፈው ሳምንት ኋንዳ ላይ የተባለችውን የወደብ ከተማ ከአማጽያኑ ቁጥጥር አስመልሰዋል። እስላማዊ መንግስት ነኝ ከሚለው ቡድን ጋር የተሳሰረው የአማጽያን ቡድን ሶማሊያ ውስጥ ሙሉ በሙሉ የተቆጣጠራት የመጀመሪያዋ ከተማ ነበረች። የማዕከላዊ አፍሪካ ሪፐብሊክ ፕሬዚደንት በዓለም አቀፍ አይሮፕላን ጣቢያው ላይ ያለውን የተፈናቃዮች መጠለያ ሰፈር የመዝጋት ዕቅድ እንዳላቸው ባለፈው ሳምንት ገልጸዋል። መንግሥት ከየመኖሪያቸው የተፈናቀሉ 28 ሺህ የሚሆኑ የዋና ከተማይቱ ባንጊ ነዋሪዎችን ለገና በዓል ወደ የመኖሪያቸው እንዲመለሱ ለማድረግ ማቀዱን ጠቁሟል። ፊሊፕ ጉይናንጂ ምፖኮ በተባለው ሰፈር ለሶስት ዓመታት ለሚጠጋ ጊዜ ኖረዋል። እርሱና ቤተሰቡ ከሶስት ዓመታት በፊት በሙስሊሞችና በክርስቲያን ሚሊሻ መካከል ይካሄድ ከነበረው ውጊያ አሸሽተው ነበር መጠለያ የገቡት። የፈረንሳይ ወታደሮችና የተባበሩት መንግሥታት ድርጅት ሰላም አስከባሪዎች መጠለያውን ሰፈር ሲጠብቁ ቆይተዋል። ጉይናንጂ ወደ መኖሪያው መመለስ አያሳስበኝም፣ ሌሎች ግን ስጋት ብቻ ሳይሆን የቀድሞ ቤታቸውን የማስመለሱ ጉዳይም ያስፈራቸዋል ብለዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ሶሪያ ውስጥ በአማጽያን ተይዛ በነበረችው አሌፖ ከተማ አሁንኑ የድርጅቱ ተቆጣጣሪዎች እንዲመደቡ ጥሪ የሚያቀርብ የውሳኔ ሀሳብ በሙሉ ድምፅ አጸደቀ። በሶሪያ ኃይሎችና በሚሊሻዎች የጭካኔ ተግባር እንዳይፈጸም ሲባል ተቆጣጣሪዎች መመደቡ ወሳኝ ነው ስትል ፈረንሳይ አስገንዝባለች። ውሳኔው የተባበሩት መንግስታት ድርጅትና ሌሎች ተቋማት ከምስራቅ አሌፖ የሚደረገውን ሰዎችን የማስወጣት ተግባር እንዲቆጣጠሩ ጥሪ ያደርጋል። ተቆጣጣሪዎቹ በፍጥነት እንዲመደቡ የድርጅቱ ዋና ጸሐፊ ባንኪሙን ከሶሪያ መንግስትና ከሌሎች ተቋማት ጋር ስለ ጸጥታ ጥበቃ ጉዳይ እንዲነጋገሩ ውሳኔው ይጠይቃል። ውሳኔውን ያረቀቁት ሩሲያና ፈረንሳይ ሲሆኑ ሁሉም ተዋጊ ወገኖች ካለምንም ቅድመ ግዴታ ለሰብአዊ ረድኤትና ለሕክምና ተደራሽነት እንዲፈቅዱ ጥሪ ያደርጋል። ዛሬ ከሶሪያ ከተማ አሌፖና ከሌሎች በአማጽያን የተከበቡ ሁለት መንደሮች ተጨማሪ ሰዎች ወጥተዋል። ተቃዋሚዎች እንደሚሉት ሀያ የሚሆኑ በሰዎች የተሞሉ አውቶቡሶች ከምስራቅ አሌፖ በተቃዋሚዎች ወደ ተያዙ አካባቢዎች አምርተዋል። ሰዎችን ከተከበቡት ቦታዎች ማስወጣት የተጀመረው ባለፈው ሳምንት መሆን ይታወቃል። በብዙ ሺዎች የሚቆጠሩ ሰዎች አሁንም አሌፖ ቀርተዋል። አማጽያኑ አሌፖን የያዙት ከአራት ዓመታት በፊት ሲሆን አሁን የመንግስት ወታደሮች በከፈቱት ጥቃት መሰረት ከሞላ ጎደል ሁሉንም የተቆጣጠሯቸው ቦታዎችን አጥተዋል። ሰዎችን ከአሌፖ ለማስወጣት ልዋጭ በሰሜን ምስራቅ ኢድሊብ ካሉት ፋዋና ኬፌሪያ መንደሮች በብዙ ሺህ የሚቆጠሩ የታመሙና የቆሰሉ ሰዎችም እንዲወጡ መንግሥት በጠየቀው መሰረት እየወጡ ናቸው። ሲያጨቃጭቅ የቆየው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ኤሌክቶራል ኮሌጅ በሚባለው የምርጫ ድምፅ ተወካዮች አካል አባላት በሚሰጡት ድምፅ ዛሬ በይፋ ይወሰናል። ቢሊዮነሩ ዶናልድ ትራምፕ ተመርጠው 45ኛው የሀገሪቱ ፕሬዚደንት ይሆናሉ ተብሎ እየተጠበቀ ነው። ዶናልድ ትራምፕ ልክ የዛሬ ወር ቃለ መሐላ ፈጽመው ፕሬዚዳንት እንደሚሆኑ የሚጠበቅ ቢሆንም በይፋ የሚወሰነው የሀገሪቱ ሕዝብ በሚሰጠው ድምፅ ብቻ ሳይሆን አምሳ አምሳ የሀገሪቱ ክፍለ ግዛቶችና ዋሽንግተን ዲሲ በምርጫ ተወካዮቻቸው አማካኝነት በሚሰጡት ድምፅ ነው። 538 የሚሆኑ መራጮች ዛሬ በየክፍለ ግዛቱ ሆነው በተለያየ ሰዓት ድምፅ ይሰጣሉ። በመጨረሻም ዩናይትድ ስቴትስ እና ቻይና በደቡብ ቻይና ባህር የሚያካሂዱት የመቀናቀን እንቅስቃሴ ውጥረት የሰፈነበትን ግንኙነት እያባበሰ ነው። ተመራጩ ፕሬዚደንት ዶናልድ ትራምፕ በመጭው ወር ስልጣኑ ሲረከቡ ደግሞ የባሰ ከባድ ግጭቶች ሊከሰቱ ይችላሉ የሚል ትንበያ አስከትሏል። የስትራቴጂያዊ ጥናቶች ማዕከል የተባለው የዩናይትድ ስቴትስ የጥናትና ምርምር ተቋም በያዝነው ወር ባወጣው ዘገባ ቻይና በከፊል ስፕራትሊ ደሴት ወታደራዊ ግንባታ አድርጋለች ይላል። ደሴቱ በአጨቃጫቂው ደቡብ ቻይና ባህር ይገኛል። ከሁለት ቀናት በኋላ ቻይና ሰው አልባ የአሜሪካ ከባህር በታች የሚንቀሳቀስ ድሮንን ይዛለች። የአሜሪካ የባህር ኃይል መርከብ ባህሩ ውስጥ ለሳይንሳዊ መለኪያ የሚጠቀምበት ነው ተብሏል። የቻይና መከላከያ ሚኒስቴር ድሮኑን በተገቢ መልክ መልሰዋለሁ ሲል ትላንት ተናግሯል። ይህ አባባልም በድሮን ውስጥ ያለ መሳሪያ ከወሰደች በኋላ ተመልሰው ይሆን የሚል ጥርጣሬ አሳድሯል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርዝ በ22 ሜትር ባንድ በ13615 በ13,775 እና በ13,860 ኪሎዋርድ በ25 ሜትር ባንድ በ11,720 በ11,835 በ12,040 በ12,110 እና በ12,140 ኪሎዋርድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ታህሳስ 10 2009 ዓመተ ምህረት ምሽት ፕሮግራም ነው። ስፖርት፣ አፍሪካን ክርዕሶችና ጤና የምሽቱ ዝግጅቶቻችን ናቸው። ወደ ምዕራብ አፍሪቃ ጎራ ብለን የሰብአዊ መብቶችን ጉዳይ እንቃኛለን። ስለ ሳንባ በሽታ አነፍናፊ አይጦችም ጥቂት እንላለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብቶችና የሥራ ረዳት ሚኒስትር ቶም ማሊኖውስኪ ወቅቱ የኢትዮጵያ ችግር አጣዳፊ መፍትሄ የሚሻ ነው አሉ። እንደ መፍትሄ ካሏቸው መካከል አንዱና ዋነኛ ቁልፍ የሆኑ እስረኞች መፍታት ነው ብለዋል። የዩናይትድ ስቴትስ ባለስልጣን ይህን የገለጹት ለቪኦኤ ብቻ በሰጡት ቃለ ምልልስ ሲሆን በኢትዮጵያ ቆይታቸው ከመንግስት ባለስልጣኖች፣ ከፖለቲካ ተቃዋሚ መሪዎችና ከሲቪል ማህበረሰብ መሪዎች ጋር መወያየታቸው ይታወቃል። በአዲስ አበባ ቆይታቸው ስላከናወኗቸው ተግባራትና በተለያዩ ርዕሶች ላይ መለስካቸው አመሃን አነጋግሯል። ቀጥሎ ይቀርባል። ረዳት ሚኒስትር ቶም ማሊኖውስኪ ከአንድ አመት ተኩል ወዲህ ወደ አዲስ አበባ ሲመጡ ይህ አራተኛ ጊዜያቸው እንደሆነ ያስታውሳሉ። በእነዚህ በተመላለሱባቸው አጋጣሚዎች ሁሉ ያደረጓቸው ውይይቶች እየተሻሻሉ እንደመጡም ይናገራሉ። ያካሄዷቸው ውይይቶች ይበልጥ እየበለጸጉ ይበልጥ ግልጽና ሁሉን አቀፍ እየሆኑ እንደመጡም ያስረዳሉ። ይህን ሲሉም ዛሬ አገሪቱ ያጋጠሟትን ከፍተኛ ተግዳሮቶችን ለመሻገር ውይይቶቹ ሊያበረከቱ ይችላሉ የሚሏቸውን የመፍትሄ ሀሳቦችን ለማመልከት ነው። በተለይም በመጀመሪያው ዙር ውይይታቸው ወቅት ከመንግሥት ባለሥልጣናት ጋር ያደረጓቸውን ክርክሮች ያስታውሳሉ። ከዚያ ወዲህ በተለይ በኦሮሚያና በአማራ ክልሎች ስለተካሄዱ የተቃውሞ ሰልፎች በሕይወትና በንብረት ላይ ስለደረሰው ጉዳትም ያውሳሉ። ይሄኛው ጉብኝታቸውና ያደረጓቸውንም ውይይቶች የመዘኑበትን ቶም ማሌኖስኪ የገለጹት እንዲህ ነበረ። ዛሬ ለተከሰቱት ፖለቲካዊ ተግዳሮቶች መፍትሔ ለመስጠት ያለው አጣዳፊነት በሀገሪቱ የቅርብ ታሪክ ታይቶ በማይታወቅ ሁኔታ ከፍ ያለ መሆኑ በጣም ግልጽ ነው። ስለሆነም የአሁኑ ጉብኝቴ ከመንግስትም ሆነ ከመንግስት ውጭ ከሚገኙ አካላት ጋር የሚቀጥሉት እርምጃዎች ምን መሆን እንዳለባቸው ለመነጋገር በጣም ጥሩ ዕድል ነበረ። አሁን በሀገሪቱ ውስጥ ስላለው የሰብአዊ መብት አያያዝ እርስዎ የደረሱበት ድምዳሜ አለ የሚል ጥያቄ ሰነዘርኩላቸው። እጅግ አስቸጋሪ ሁኔታ ነው ያለው አሉ ማሊነሆስኪ። አገሪቱ በአስቸኳይ ጊዜ ሁኔታ ውስጥ ነው ያለችው የአስቸኳይ ጊዜ ሁኔታ ማለት ደግሞ አንዳንድ መብቶች ተነስተዋል ወይንም ማዕቀብ ተጥሉባቸዋል ማለት ነው። መደበኛ የሥነ ሥርዓት ህጎች ታግደዋል ማለት ነው ይሉና ይህ ሊያስከትል የሚችለውን አደጋም ይተነትናሉ። መንግሥት የአስቸኳይ ጊዜ አዋጁ ለሀገሪቱ ጊዜያዊ መረጋጋት ያመጣ ለመሆኑ ምንም ያህል ቢሰማውም ከዚሁ ጋር አንዳንድ አደጋዎች ይዞ ሊመጣ ይችላል። አንደኛው አደጋ ሊሆን የሚችለው በኦሮሚያና በአማራ ክልሎች ህዝብን ለተቃውሞ ሰልፍ ባነሳሱ ቅሬታዎች ላይ ሌላ ተደራቢ ቅሬታዎችን መጨመር ነው። የመጀመሪያ ቅሬታ መነሻዎች መንግሥት ራሱ ተቀባይነት ያላቸው ቅሬታዎች ለመሆናቸው ያመነው የመሬት መነጠቅ፣ የሥራ እጦት፣ የውክልና እጦት ነበሩ። አሁን ግን በሚፈጸሙ እስራቶችና የኃይል እርምጃዎች ተበሳጭተዋል። ይህ ሁኔታ በቀጠለ መጠን ቅሬታዎቹም እየተጠራቀሙ ይሄዳሉ ማለት ነው። ይህ ብቻ አይደለም፣ ሌላም አደጋ ሊኖረው እንደሚችል ረዳት ሚኒስትሩ ያስረዳሉ። ይህ ሁኔታ ደግሞ በተራዘመ መጠን የበለጠ ጉልበት የመስጠት የበለጠ ስልጣን የመስጠት አደጋ ይከሰታል። ይህ በተራው ጠቅላይ ሚኒስትሩና መንግሥት አስፈላጊ ናቸው ያሏቸውን ለውጦች ተግባራዊ ለማድረግ ሊያዘገየው ይችላል። ስለሆነም ለእኛ እንደሚመስለን ይህ ተፈጥሯዊ ያልሆነ ሁኔታ እስከ ቀጠለ ድረስ መንግሥት ራሱ ቀውሱን ለመፍታት ያስቀመጣቸውን ግቦች ለመምታትም ከባድ ሊሆን ይችላል። የኢትዮጵያንና የዩናይትድ ስቴትስ ኦፍ አሜሪካን ግንኙነት በቅርቡ የሚከታተሉ የፖለቲካ ሰዎች የእርሶን በተለይም በአሁኑ ወቅት ወደ ኢትዮጵያ የሚያደርጉትን ተደጋጋሚ ጉዞ አስመልክተው ሲተቹ የዩናይትድ ስቴትስ መንግስት ዛሬ በኢትዮጵያ ያለው የዴሞክራሲና የሰብአዊ መብቶች አያያዝ በእጅጉ አሳስቦታል ይላሉ ይህን ምልከታ እንዴት ይመዝኑታል የሚል ጥያቄ ለረዳት ሚኒስትሩ የሰነዘርኩት ነበረ ቶም ማሊኖወስኪ መንግስታቸው በአካባቢው ብቻ ሳይሆን በአለም ደረጃም ለኢትዮጵያ የሚሰጠው ስፍራ ትልቅ መሆኑን ያለ ጥርጥር ነው የሚናገሩት ኢትዮጵያ ለእኛ እጅግ አስፈላጊ ሀገር ናት። ኢትዮጵያ በዚህ አካባቢ ትልቅና ተጽዕኖም የምታሳድር አገር ብቻ አይደለችም። በአዎንታዊ ሁኔታው ከታየ የመካከለኛ ገቢ ያለው የህብረተሰብ መገንባት ከቻለችና ግልጽና ህያው የሆነ ዲሞክራሲያዊ ስርዓት መመስረት ከቻለች ለዓለም አርአያ የመሆን የማይታመን ምጡቅ ጉልበት ያላት አገር ናት። እነዚህን ሁለት ግቦች እንድታሳካ ለማገዝ ኢትዮጵያ ለዩናይትድ ስቴትስ በጣም በጣም አስፈላጊና ትልቅ አገር ናት። በተቃራኒው ደግሞ አሁን ያለው ሁኔታ በእጅጉ እንደሚያሳስባቸው ማሊኖስኪ አልሸሸጉም። አሁን አለ ያሉት ቀውስ ኢትዮጵያ ልደርስበት የምትችለውን ግብ ከወዲሁ ያስቀረዋል የሚል ስጋት እንዳለባቸውም ገልጸዋል። እንዲያውም ይላሉ እንዲያውም የኢትዮጵያን ታሪክ እንደምናውቀው በዚች ሀገር ውስጥ እውነተኛ ቀውስ ተነሳ ማለት ምን እንደሚመስል እናውቀዋለን የሚያስከትለው ጥፋትም በሀገሪቱ ሕዝብ ብቻ ሳይሆን በአካባቢው ሁሉ እንደሆነ እናውቃለን ይሉና አሁን ሀገሪቱ ደርሳበታለች ያሉትን ምዕራፍ ያስረዳሉ። በአጭሩ እኛ እንደምናስበው ይህ ምዕራፍ እጅግ ወሳኝ ነጥብ ነው። ይህ ጊዜ እጅግ ከባድና አስፈላጊ የሆኑ ውሳኔዎች የሚወሰኑበት ነው። ጠቅላይ ሚኒስትሩና ሌሎችም የመንግሥት ባለሥልጣናት የምርጫ ሕጉን ለማሻሻል በመሬት በሥራ እጦት ምክንያት የተነሱትን ቅሬታዎች ለመፍታት እንዲሁም የአካባቢ መልካም አስተዳደር ችግሮችን ለመፍታት የሰጧቸው ቃሎች በእጅጉ አበረታተውናል ያላቸውን ተስፋና መወሰድ አለባቸው ያሏቸውን እርምጃዎችም ይዘረዝራሉ። ወደዚህ ቀውስ ያመሩትን ቅሬታዎች በመፍታት ረገድ መንግስት የገባውን ቃል ተግባራዊ እንደሚያደርግ ትልቅ ተስፋ አለን። ይህ ሂደት ጊዜ የሚወስድ በመሆኑ መንግስት የሕዝቡን እምነት ሊገነቡ የሚችሉና ለውጥ እያመጣ እንደሆነ የሚያረጋግጡ የአጭር ጊዜ እርምጃዎችን እንደሚወስድም እምነታችን ነው። አድማጮቻችሁ እንደሚያውቁት የታሰሩ የፖለቲካ መሪዎችና ጋዜጠኞችን በአስቸኳይ ጊዜ አዋጁ ምክንያት የተያዙትንም ጭምር እንዲፈቱ ጠይቀናል። መንግሥት ለኢትዮጵያ ፖለቲካ ድባብ የሚስማማ ዘዴ ፈልጎ ከገዢው ፓርቲ ማዕቀፍ ውጭ ያሉ ተቀባይነት ያላቸውን የፖለቲካ መሪዎችን ጨምሮ ስለ እነዚህ ለውጦች ውይይት እንዲያደርግም ተስፋለን። በሰብአዊ መብቶች በዴሞክራሲና በመልካም አስተዳደር ጉዳዮች ላይ ግልጽ የሀሳብ ልውውጥ ተደርጓል። በኢትዮጵያ መንግስት በኩልም በብዙ አቅጣጫ የተጀመሩ ለውጦችን ለማስከተል ቁርጠኝነት እንዳለም ተገልጿል። እርስዎ የሚያምኑበት ለውጥ ተካሂዷል የሚለው ጥያቄ ግን የኔ ነበረ። የዚህን መልስና ለሌሎች ጥያቄዎች ረዳት ሚኒስትሩ የሰጡኝን መልሶች በሚቀጥለው ዝግጅቴ ይዤ ቀርባለሁ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ኢትዮጵያ 1870 ሜጋዋት ኃይል የሚያመነጨውን የግልገል ግቤ 3 የኤሌክትሪክ ኃይል ማመንጫ ፕሮጀክት ታስመርቃለች። የኃይል ማመንጫው በግንባታ ላይ ካለው ህዳሴ ግድብ ቀጥሎ በትልቅነቱ ሁለተኛው ነው። እስክንድር ፍሬው ተጨማሪ አለው። ደቡብ መሀል ኢትዮጵያ በዳዋሮና በወላይታ ዞኖች መካከል የሚገኝ የኃይል ማመንጫ ግድብ ነው ግልገል ጊቤ ሶስት ገና ባልተጠናቀቀው የታላቁ የህዳሴ ግድብ ብቻ የሚቀደም የኢትዮጵያ ታላቅ ግድብ ሆኖ እነሆ ሰሞኑን ተመርቋል፣ ስራ በመጀመርም በዚሁ በኦሞ ጊቤ ተፋሰስ የሚገኙትን ግልገል ጊቤ አንድና ሁለትን ተቀላቅሏል። አዲሱ የኃይል ማመንጫ 1870 ሜጋዋት የኤሌክትሪክ ኃይል ማመንጨት የሚችልና ና የአገሪቱን የኃይል አቅርቦት በ94 በመቶ የሚያሳድግ ነው። 14 ቢሊዮን ሜትር ኪዩቢክ ውሃ የያዘና በ200 ካሬ ኪሎ ሜትር ቦታ ላይ ያረፈ ሰው ሰራሽ ሐይቅ ለሸፈነው ለዚህ ግዙፍ ፕሮጀክት ሁኔታዎች አልጋ ባልጋ አልነበሩም። ባለፉት 9 ዓመታት እንደታየው በምረቃ ስነ ስርዓቱም ላይ እንደተገለጸው የአካባቢ ተቆርቋሪዎች በተለይ ፕሮጀክቱ እንዲቆም ከፍተኛ ጥረት አድርገዋል። የግድቡ መገንባት በኢትዮጵያ የታችኛው የኦሞ ሸለቆና በኬንያው የቱርካና ሀይቅ ላይ ከፍተኛ ተጽዕኖ ያሳድራል በሚል ከፍተኛ ዘመቻዎች አካሂደዋል። ይህንኑ ተከትሎ ድጋፍ ያቆሙ የተጠየቁትን ቃል የገቡትን ብድር የያዙ ባንኮች ነበሩ። እነዚህንና መሰል ተጽዕኖዎችን ተቋቁሞ የቀጠለው ግድብ ነው ባለፈው ቅዳሜ በደማቅ ስነስርዓት የተመረቀው። የኃይል ማመንጫውን የመረቁት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ግድቡ እንዲቆም ተደረጉ ያሏቸውን ዘመቻዎች አስታውሰዋል። ፕሮጀክቱ ገና ከጅምሩ የተጠቀኑበትን የፋይናንስና የመልክዓ ምድራዊ ችግሮች እንዲሁም ከምክንያታዊነት ይልቅ ሃይማኖታዊ በሚመስል መልኩ የአካባቢ ተቆርቋሪ ነን ባዮች ያልተቋረጠ ማጥላላትና ዘመቻ በጽናት በመመከት ለስኬት በመብቃቱ ለሁላችንም ወደር የሌለው ብሔራዊ ኩራት ሊሆን ችሏል። እንኳን ደስ ያለን ለማለት እፈልጋለሁ። አርአያ ከሚሆነው ከዚህ ፕሮጀክትና ከሌሎችም የሚገኘው ኃይል ለውጭ ገበያ ጭምር የሚቀርብ መሆኑንም ጠቅላይ ሚኒስትሩ ጠቁመዋል። አገራችን በዘርፉ ልማት እየተገበረች የምትገኘው ስትራቴጂ አገራዊ አቅማችንን ከማጎልበቱ አልፎ ለሌሎች በልማት ወደ ኋላ ለቀሩ አገራትም ሆነ አካባቢን በመበከልና በመጉዳት ላደጉት አገራትም ጭምር በምርጥ ተሞክሮነት ሊጠቀስ በሚችልበት ደረጃ ላይ ይገኛል። ከዚህ የኃይል ማመንጫ ፕሮጀክት እና በአሁኑ ወቅት ግንባታቸው ከግማሽ በላይ ከተጠናቀቀው ሌሎች የኃይል ማመንጫ ጣቢያዎቻችን የሚገኘው የኤሌክትሪክ ኃይል ከሀገር ውስጥ ፍጆታ አልፎ ለውጭ ገበያ የሚበቃ በመሆኑ ከጎረቤት ሀገሮች ጋር በአጭር ጊዜ በኤሌክትሪክ መስመር ለመገናኘት ትርጉም ያለውን ኢኮኖሚያዊ፣ አካባቢያዊና ቀጠናዊ የልማት ትስስር ፈጥሮ አብሮ ለማደግ እንዲሁም የውጭ ምንዛሪን ለማስገኘትና ብሎም ዘርፉ ራሱን ፋይናንስ የማድረግ አቅሙን እንዲያሳድግ የጎላ አስተዋጽኦ እንደሚያደርግ ይታመናል። አዲሱ የኃይል ማመንጫ ለሌሎች ልማቶቻችንም መሰረታዊ ግባት ሆኖ ያገለግላል ብለዋል። ጠቅላይ ሚኒስትሩ በንግግራቸው የአዲሱ ግድብ የኃይል ማመንጫ ቤት እያንዳንዳቸው 187 ሜጋ ዋት የሚያመነጩ አስር የተርባይን ዩኒቶች መያዙም ተጠቁሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አፍሪካ ውስጥ የተገደሉ ጋዜጠኞች ቁጥር በዚህ ዓመት መቀነሱን የታሰሩ ግን ቁጥራቸው ማሻቀቡን ሲፒጄ ለጋዜጠኞች መብት ተሟጋች ድርጅት አስታወቀ። የምስራቅ አፍሪቃን ብናይ በሟቾቹ በኩል ከስድስቱ ሶስቱ የተገደሉት ሶማሊያ ውስጥ ነው። በታሰሩት ረገድ ከፍተኛው ቁጥር ያለው ኢትዮጵያና ኤርትራ ውስጥ መሆኑን ሲፒጄ አመልክቷል። እያለቀ ያለው የአውሮፓውያን 2016 ዓ.ም ለአፍሪቃ ጋዜጠኞች ምን ይመስል ነበር? አኔታ ፖል ከጆሃንስበርግ ዘገባ ልካለች። አዲስ አበባ ያቀርበዋል። 2016 ዓ ም ለአፍሪካ ጋዜጠኞች ጨለማ፣ ሰቆቃም የበዛበት ዓመት ነው። በሲፒጄ ዘገባ መሠረት ስድስት የተገደሉበት ወደ 41 ያህሉ ከሳራ በታች ባሉ የአፍሪካ አገሮች ወይኔ እየማቀቁ ያሉበት ዓመት እንደ አውሮፓ አጣጠር በ2015 ዓ ም አፍሪካ ውስጥ 14 ጋዜጠኞች ተገድለው 34 ነበረው የታሰሩት። በዚህ ዓመት በመላው ዓለም 48 ጋዜጠኞች ናቸው የተገደሉት። ይህም ውዝግብ በበዛባቸው እንደ ሶሪያ፣ ኢራቅ፣ የመን፣ ሊቢያ እና አፍጋኒስታን በመሰሉ አገሮች ሆኖ 90 ከመቶ የሚሆኑትም የዚያው አገር ጋዜጠኞች ወይም ተወላጆች ናቸው። በታሰሩት ረገድ ደግሞ አሁንም በመላው ዓለም 259 ጋዜጠኞች የታሰሩ ሲሆን ሲፒጄ እንደመዘገበው ከሆነ ለዓመታት ከያዘው አሃዝ ይሄ ከፍተኛ ቁጥር እንደሆነም ተመልክቷል። አፍሪካ ውስጥ ከፍተኛ ቁጥር ያላቸው ጋዜጠኞች የተገደሉት ሶማሊያ ውስጥ ነው። ለሁለት ዓመት ገደማ የተረጋጋ መንግሥት ባልነበራት በዚያች አገር ሦስት ተገድለዋል። ከታሰሩት 41ዱ ደግሞ 33ቱ የፕሬስ ነጻነት ማነቆ በበዛባቸው በኢትዮጵያና በኤርትራ ውስጥ ነው። ዋና ጽሕፈት ቤቱ ጆሐንስበርግ ውስጥ የሆነውና የአፍሪቃ ሚዲያ ተቆጣጣሪ የሚባለው መሥሪያ ቤት ኃላፊ ዊልያም በርድ ኢትዮጵያ ውስጥ ተቃውሞ እያደገ በሄደ መጠን የሚታሰሩ ጋዜጠኞች ቁጥርም በዚያው ልክ እየበረከተ መሆኑን ይናገራሉ የፕሬስ ነጻነት ባለመኖሩ እርግጥ ነው እንደ አውሮፓውያን ዘመን አቆጣጠር በ2016 ዓ ም በመንግስቱ ላይ ጉልህ የሆነ ህዝባዊ ተቃውሞ ታይቷል የመንግስቱ ምላሽ ደግሞ ጋዜጠኞችን ማሰር ሆነ እናም የኢትዮጵያ መንግሥት ባለሥልጣናት ሥልጣን ላይ ለመቆየት አይነተኛ መፍትሄ አድርገው የያዙት የሚቃወማቸውን ሁሉ ማሰር ነበር። ሶማሊያ ውስጥ የቀድሞው ጋዜጠኛና የሶማሊያ ጋዜጠኞች ብሔራዊ ማኅበር ዋና ጸሐፊ መሐመድ ኢብራሂም ሙዓሊሙ ዘንድሮ አገር ውስጥ የተገደሉ ጋዜጠኞች ቁጥር እንደ ድል ሆነው ካለፈው ዓመት አነስተኛ ነው ብሏል። ያ የሆነው ግን ይላል ሙዓሊሙ ብዙዎቹ ቀደም ብለው በመሞታቸው ሊሆን ይችላል። ይህንንም ለማስረገጥ ቢያንስ ከሀያ አራት ያላነሱ ጋዜጠኞች አንድም ተገድለዋል አሊያም ከአገር ተሰደዋል። ሙዓሊሙ መቃዲሾ ውስጥ ነው የሚኖረው። ለቪኦኤ ሶማልኛ ቋንቋ አገልግሎት በስካይፕ ቃሉን የሰጠው የጋዜጠኝነት ኮርስ ከሚከታተልበት ከናይሮቢ ነው። አንዳንዶቹ የስራ ባልደረቦቻችን በየዓመቱ ተሰደዋል። ከሶማሊያ የሸሹት ለደህንነታቸው ዋስትና በማጣታቸው ነው። ሚዲያውን ማፈን የሚፈልጉት ወገኖች ደግሞ ፍላጎትም ይኸው ነው። ሙዓሊሞ ሌላ የሚያስታውሰውም አለ። ተከታታይ የስልክ ጥሪዎች እንደተደረጉለትና እንደምን ከዛ እንዳመለጠ ይገልጣል። ሁላችንም ከሸሸንና ሀገሪቱን ጥለን ከወጣን እነዚህ የነጻ ፕሬስ ጠላቶች ፍላጎትም ይኸው ነውና፣ እስከ መጨረሻው የደም ጠብታችን ሶማሊያ ውስጥ ሆነን ስራችንን እንሰራለን፣ ለሕዝባችን እንሞታለን። ምክንያቱም ሕዝባችን ሀገሩ ላይ ምን እየተካሄደ እንዳለ የመስማትና የማወቅ መብት አለውና። እንደ አውሮፓ አቆጣጠር በ2016 ዓ.ም አፍሪካ ውስጥ የሞቱት ስድስቱ ጋዜጠኞች ውዝግቦችን፣ ግጭቶችን፣ ሙስናንና የተለያዩ ፖለቲካዊ እንቅስቃሴዎችን በመዘገብ ላይ ሳሉ ነው። አፍሪካ ውስጥ የተገደለችው ብቸኛዋ ሴት ጋዜጠኛ ሶማሊያ ውስጥ የሕፃናት ፕሮግራም ታቀርብ ነበር። የሶማሊያ አክራሪዎች ኢላማ የሚያደርጉት ደግሞ እንዲህ ታዋቂ ወይም ተሰሚነት ያለው ቦታ ላይ የሚገኙ ሴቶችን ነው። በጠቅላላ ስድስት የተገደሉ ጋዜጠኞች ዝርዝር በወንዶቹ በኩል አብዲ አዚ አሊ፣ ኤልሃጂ ሞሐመድ ዲያሎ፣ አይዛቅ ቡኒ፣ ሙሃዳ አሊ ሞሐመድ ማርሴል ሉባላ እና ብቸኛዋ ሴት ጋዜጠኛ ደግሞ ሳጋል ሳላድ ኦስማን ናቸው። ተከታዩ የመጽሔት ርዕስ ወደ ዩናይትድ ስቴትስ ይወስደናል። አሜሪካውያን ምርጫቸውን ካስታወቁ ከወር በላይ ሆናቸው። በሕገ መንግሥቱ መሠረት ግን የሀገሪቱ ፕሬዚደንት ምርጫ ገና አልተፈጸመም፣ አልተጠናቀቀም። እንዴት በ18ኛው መቶ ክፍለ ዘመን የአሜሪካ መሥራች አባቶች ሕዝቡ ብልህነት የተመላበት ውሳኔ ይወስዳል ብለው ባለመተማመናቸው ምክንያት ይበጃል ብለው በቀረጹት ጊዜ ያለፈበት የአመራረጥ ስርዓት ምክንያት መሆኑን ጠቅሳ የቪኦኤዋ ካሮላይን ፕሬስ ሱቲ ያጠናቀረችውን ዘገባ ይዘናል። ቆንጅታየታ ቀርበዋለች። አሜሪካውያን እንደ ኤሮፓውያን የዘመን አቆጣጠር ባለፈው ህዳር ዘጠኝ ቀን ቀጣዩን ፕሬዚደንት ለመምረጥ ድምጻቸውን ሰጡ። የበለጠውን የህዝብ ድምጽ ያገኘው ነው አሸናፊው አይደለም። እንደሱ ማለት እንኳን አይደለም። አሜሪካውያን መራጮች ከሰጡት ድምጽ ሂለሪ ክሊንተን ስልሳ አምስት ነጥብ ሰባት ሚሊዮኑን ሲያገኙ ዶናልድ ትራምፕ 62.9 ሚሊዮን አግኝተዋል። ታዲያ በምን ሂሳብ ነው ትራምፕ ፕሬዚደንት የሚሆኑት? ነገሩ እንደዚህ ነው። የዩናይትድ ስቴትስ ህገ መንግስት በፕሬዝደንትነት የሚመረጠውን እጩ የሚወስን ኤሌክቶራል ኮሌጅ የሚባል ስርዓት አስቀምጧል። ከየክፍለ ሀገሩ የተመረጡ የህዝብ ተወካይ መራጮች በክፍለ ሀገራቸው አብላጫውን ድምፅ ላሸነፈው እጩ ድምፃቸውን ይሰጣሉ። እያንዳንዱ ክፍለ ሀገር ወይም ስቴት ያሉት የህዝብ ተወካይ መራጮች ቁጥር ያ ክፍለ ሀገር በዩናይትድ ስቴትስ ምክር ቤት ካሉት አባላት ጋር እኩል ነው። ስለዚህ ብዙ ህዝብ ያለው ክፍለ ሀገር ብዙ፣ አነስ ያለ ህዝብ ያለው ደግሞ በዚያው መጠን አነስ ያለ የህዝብ ወኪል መራጭ ይኖረዋል ማለት ነው። አሸናፊው ፕሬዝደንታዊ እጩ ማለት በአሁኑ ምርጫ አብላጫውን የህዝብ ተወካይ መራጭ ድምጽ ማለትም 270 ድምጽ መያዝ አለበት ማለት ነው። በእርግጥም ደግሞ ትራምፕ 306 ሲያገኙ ክሊንተን 232 ነው ያገኙት። ለመሆኑ የአሜሪካ መስራች አባቶች የህዝብ ተወካይ መራጮች ኤሌክቶራል ኮሌጅ የሚባለውን ማለት ነው ህገ መንግስት ውስጥ የጨመሩበት ምክንያት ምንድን ነው? የቴክሳስ ኤ ኤን ኤም ዩኒቨርሲቲ የፖለቲካ ሳይንስ መምህሩ ጆርጅ ኤድዋርድስ እንዲህ ሲሉ ያስረዳሉ። አንዳንዶች ህዝቡ ድምፁን ይሰጣል ብለው አላመኑም። በእርግጥም ደግሞ ከዚያ በፊት እንደዚያ ባለ ደረጃ ምርጫ ተካሂዶ ስለማያቅ ህዝቡን ወይም ደግሞ አንዳንዶች ጀሌው ብለው የሚጠሩት ባያምኑት ምንም እንግዳ ነገር አይደለም። በዚህ በዘንድሮው ከወትሮው ለየት ያለ ምርጫ ግን አንዳንድ የህዝብ ወኪል መራጮች የሰጡትን ድምፅ እንዲቀይሩ ግፊት እየተደረገ ነው። አቋም የለሽ መራጮች ይሏቸዋል። ይሁን እንጂ እነሱ የሰጡትን ድምፅ የሚቀይሩ ቢሆን እንኳን የምርጫውን ውጤት የሚለውጠው አይሆንም። ዶናልድ ትራምፕ ካገኙት ድምፅ 37ቱ ከተወሰደባቸው ብቻ ነው ውጤቱ የሚቀየረው። ያ የመሆኑ እድል ደግሞ በጣም የመነመነ ነው። ሌላው በአሁኑ ወቅት እያነጋገረ ያለው ጊዜ ያለፈበት የህዝብ ተወካይ ድምፅ ሰጪ ስርዓት ኤሌክቶራል ኮሌጅ ይሰረዝ የሚለው ነው። እንደገና የኤኤንኤም ዩኒቨርሲቲው ፕሮፌሰር ጆርጅ ኤድዋርድስ፣ በእኔ አስተያየት ኤሌክቶራል ኮሌጅ የምርጫ ስርዓት ምንም አይነት ፋይዳ የለውም፣ ፖለቲካዊ እኩልነት ማለትም ሁሉም ድምፅ እኩል መሆኑን የሚጻረር ነውና። ዛሬ ሰኞ የመራጭ ወኪል ድምፅ ሰጪዎቹ ስብሰባ ያደርጋሉ። የምርጫው ሂደት አካል በመሆኑ እንጂ ለውጥ ያመጣል ተብሎ አይጠበቅም። ከዚያም ዶናልድ ትራምፕ እንደ ኤሮፓውያን አቆጣጠር በመጪው 2017 ጥር 20 ቀን ቃለ መሐላቸውን ይፈጽማሉ። አሁን ከምሽቱ 3 ሰዓት ከ31 ደቂቃ ሆኗል አዲስ አበባ ላይ። ዋሽንግተን ዲሲ እና አካባቢዋ ደግሞ ሰኞ ታህሳስ 10 2009 ዓ.ም ከቀኑ 7 ሰዓት ከ31 ደቂቃ ነው። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ቴክኒሽያኑ ጆ ጊል እና የፕሮግራሙ አቀናባሪና መሪ ንጉሱ ታምሬ፣ አስተናጋጆቻችሁ ሰሎሞን አባትና አዳነች ተሳሐየንን። አሁን ከስልክ አስተያየቶቻችሁ ጥቂቶቹን እናሰማቸው። ጤና ይስጥልኝ ቪኦኤዎች፣ የአገዛዙ ባለስልጣናት ቃሉን ጠበቅ አድርገው በጥልቀት መታደስ በጥልቀት መታደስ ይሉናል። በራሳቸው አንደበት የሀገሪቱ ችግር የመልካም አስተዳደር ችግር ነው ዝርፊያና ጉቦኝነት ተንሰራፍተዋል ነው ያላቸውን። ምናልባትም እንደ ጠቅላይ ሚኒስትሩ በዳቦ ስሙ ኪራይ ሰብሳቢነት ብዬ አልጠራሁት ይሆናል እንጂ ይህ ከሆነ ታዲያ የማን የባንክ ሂሳብ ታገደ? ማን ወደ ማረፊያ ቤት ሄደ? ማንስ ደግሞ በዚህ ተጠያቂ ሆነ? እንደ ካርታ ጨዋታ የፊቱን ወደ ኋላ የኋላውን ወደፊት በማዞር መታደስ ማለት ይቻላል እንዴ? ስለዚህ ነው አዋጁም ሆነ የቃላት ጨዋታው ጊዜ መግዣ ታክቲክ ነው ምለው። መላኩ ቃላስ። ሄሎ ቢዎች እንደምዋላችሁ። አንድ ሴት በኢትዮጵያ መኪና ሞተር መምረትና ፎቅ መስራት አደለ ማለች። አሜሪካውያን እኮ መንኮራኩር ወደ ሰማይ የሚልኩት አትርፎ ነው ምናምን። ስለ በጣም ሚገርም ነገር ነው አነጋገሯ። ለምን ቻይና ቢሆን ጃፓን ቢሆን ብትማር ካወቂ፣ ከተማርክ አንድ ከተማ መኪና ካለ ሞቶር ካለ ሁሉም ነገር ካለ ፎቅ ካለ ስራ ተፈጥሯል ማለት ነው እና በየቤቱ ወየ መንገድ እየሄደ ለማጉረስ ነው የፈለግኪው። ባለፉት ሳምንታት አንዳንድ የወያኔ ደጋፊዎች ኢትዮጵያ ውስጥ ፋብሪካ መኪና መገጣጠሚያ ስለገባ መንግስት ለዘላለም ይኑር በስልጣን ብለው ሲናገሩ ሰምቻለሁ። ይሄ ስህተት ነው። ከዚህ ቀድሞ የጣሊያን መንግስት ለአምስት አመት ኢትዮጵያን ሲገዛ መንገድ ሰርቷል፣ የተለያዩ ፋብሪካዎችን ማስገብቷል። ባለፈውም አስራ ሰባት አመታት የደርግ መንግስት የተለያዩ የመኪና መገጣጠሚያዎችና የተለያዩ የልማት ስራዎችንም ሰርተዋል። ግን መንገድ ስለሰራ ወይም የመኪና መገጣጠሚያ ስላስገባ ህዝብን እየበደለ እያሰረ እየገደለ በስልጣን ይቆይ ማለት ስህተት ነው ብዬ ስለማምን ነው። ኢትዮጵያን ሁል ጊዜም እግዚአብሔር በበረከቷ ይጎብኛል። ጉመራው ነኝ ከተላሲ ፍሎደ። አስተናጋጆቻችሁ እኔ አዳነች ፍሳዬና እኔም ሰሎሞን አባትንን። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ስለ አስተያየቶቻችሁ እናመሰግናለን። በኢም በተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 አስተያየቶቻችሁን በድምፅ በተቀረጸ መመሪያ መሰረት አኑሩልን። በኢሜል የምትጠቀሙ አድራሻችን ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው። የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ሙዚቃ እንጋብዛችሁ። ባህታ ግብረ ሕይወት ጊዜ እንደው አይጠፋም፣ ይነጋ ለመሻል፣ ይነጋ ለመሻል። ስለ መውደድ ነገር ብስጭት ምን ያሻል? ብስጭት ምን ያሻል? Ya lit mon yenou at fi wou di matali at fi wou di matali Yideke te ganye moude twa citatalu moude twa citatalu Yorobe tai dele ebi be manasemin Yitembota biho

Mother Guy, get bum. Check poor old the day, በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ መደበኛ ስርጭት ነው። ተከታዩ የስፖርት ዜና ነው። አዘጋጅና አቅራቢ ሰለሞን ክፍሌ። እንደምናምሽታችሁልኛል የተከበራችሁ አድማጮቼ። ኬንያውያን በትላንቱ የፈረንሳይ 10 ኪሎ ሜትር ሩጫ ውድድር በሁለቱም ጾታዎች ድል ተቀዳጅተዋል። ኢትዮጵያ በወንዶቹ የሁለተኝነቱን ስፍራ አግኝታለች። ክልሎች በእጩዎቹ ውክልና ላይ ከፍተኛ መሻሻል አሳይተዋል ይላሉ አዲሱ የኢትዮጵያ ቅርጫት ኳስ ፌዴሬሽን ፕሬዚደንት ዶክተር አሸብር ወልደ ጊዮርጊስ። በእግር ኳስ የኢትዮጵያን ፕሪምየር ሊግ የሳምንቱ ማብቂያ ግጥሚያዎችና ውጤቶቻቸውን እናያለን። አብራችሁን ቆዩ። በትላንቱ 45ኛው ኮሪዳ ፔዴስትር ኢንተርናሲዮናል ደ ዊዬ 10 ኪሎ ሜትር ውድድር አሸናፊዎቹ የኬንያ አትሌቶች ናቸው። የወንዶቹን ኮርኒሌስ ካንጎጎ በ2819 የሴቶቹን ቪዮላ ኪቢዮት በ31 ከ14 ገብተዋል። ጀማሊ መርመኮንን ከኢትዮጵያ ከአንደኛው እኩል በ28 19 ገብቶ አሸናፊው የተለየው በክፍል ፋይ ሴኮንድ መቅደሙ ታይቶ ነው። የ23 ዓመቱ ኮርኒሊየስ በ45 ዓመቱ የዚህ ውድድር ታሪክ ለሦስተኛ ጊዜ ሲያሸንፍ የመጀመሪያው አትሌት ሆኗል። 300 ሜትር ሲቀራቸው የተፈተለኩትን አምስት ሯጮች ከአንደኛው ሰዓት የለያቸው አንድ ሴኮንድ ብቻ መሆኑ ፉክክሩን ተደናቂ አድርጎታል። በሴቶቹ በ10 ኪሎ ሜትር ስትወዳደር የመጀመሪያዋ የሆነው ኬንያዊቷ ቪዮላ ኪቢዮት በ2015 በ5000 የዓለም ሻምፒዮና በአራተኝነት መጨረሷ ሲታወስ ትላንት በ31 ደቂቃ ከ14 ሴኮንድ በአንደኝነት አጠናቃለች። በዚህም በርቀቱ በዓለም የዘጠነኛነት ስፍራ እንድትይዝ አድርጓታል። ካትሪና ውቶን ከብሪታንያ ሁለተኛ ሆናለች። ሌላይቱ ኬንያዊት ካሮላይን ጄፕኮስጊ ሦስተኛ። በሌላ የአትሌቲክስ ስፖርት ዜና ኢትዮጵያውያኑ አጸደ ባይሳና ለሚ ብርሃኑ ኃይሌ በመጪው ሚያዝያ እዚህ ዩናይትድ ስቴትስ ቦስተን ላይ በሚካሄደው የማራቶን ሩጫ ውድድር ሻምፒዮንነታቸውን እንደሚከላከሉ ተረጋግጧል። ሁለቱም ግን የቀድሞ ሻምፒዮናዎችን ሊጋፈጡ ነው። በሴቶቹ አጸደ ባይሳ የ2015ቷን አሸናፊ ኬንያዊቷን ካሮላይን ሮቲችንና የ2014ቷን ቀዳሚ ኢትዮጵያዊቷን ብዙነሽ ዳባን ትጋፈጣለች። በወንዶቹ ደግሞ ለሚ ብርሃኑ የ2014ቱን አሜሪካዊ ሜብ ክፍለ ግዚንና የ2012ቱን ባለድል ኬንያዊውን ዌዝሊ ኮሪርን ይጋፈጣል። ውድድሩ በከፍተኛ ጉጉት ሊጠበቅ የቻለው በቦስተን ማራቶን ታሪክ ከፍተኛ ድል ያስመዘገቡ ስድስት አትሌቶች በአንድ ላይ የሚገኙበት በመሆኑ እንደሆነ ይዘገባል። ይህም በዚሁ ላብቃ። ወደ ኢትዮጵያ ይሆናል። ቀጥዬ የምወስዳችሁ ክልሎች በእጩዎች ውክልና ላይ ከፍተኛ ማሻሻል ማሳየታቸው እየተገለጸ ነው የቀድሞው የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት ዶክተር አሸብር ወልደ ጊዮርጊስ ዳግም ወደ ፌዴሬሽን አመራር በመምጣት የኢትዮጵያ ቅርጫት ኳስ ፌዴሬሽን ፕሬዚዳንት ሆነው ተመርጠዋል። እስክንድር ፍሬው አጠር ያለ ዘገባ አድርሶናል። የቀድሞው የኢትዮጵያ ፓርላማ አባልና የፓን አፍሪካ ፓርላማ የክብር ምክትል ፕሬዚዳንት ዶክተር አሸብር ወለ ጊዮርጊስ ዳግም ወደ ስፖርት ፌዴሬሽን ብቅ ያሉት ሰሞኑን ነው። የኢትዮጵያ ቅርጫት ኳስ ፌዴሬሽን ፕሬዚዳንት ሆነው በመመረጥ ከዚህ ቀደም የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ሆነው ያገለገሉት ዶክተር አሸብር በብሔራዊ ፌዴሬሽኖችና በክልሎች ታየ ያሉትን መሻሻል አድንቀዋል። እርሳቸው የተሳተፉበትን ጨምሮ በቅርቡ የተ የሚካሄዱ የፌዴሬሽን አመራር ምርጫዎችን የጠቀሱት ዶክተር አሸብር ማገልገል የሚፈልጉ ሁሉ እጩ ሆነው የሚቀርቡበት መንገድ እየተከፈተ መሆኑን አስረድተዋል። ለዚህ ምክንያት ያሉትንም አብራርተዋል። አሁን ብዙ ሰዎች ወደ ስፖርቱ እንዲመጡ መንገዱን የከፈተው በአብዛኛው የብሔራዊ ፌዴሬሽኖችና የክልሎች መናበብ ይመስለኛል። ክልሎች እጩ ለማቅረብ ብቸኛ መስፈርታቸው የኢትዮጵያ ብሔራዊ ፌዴሬሽኖች የእጩ ማቅረቢያ መስፈርት እሱን ብቻ መነሻም መወሰኛም አድርገው ስለሚሄዱ ይመስለኛል። ማንኛውም ኢትዮጵያዊ መወዳደር የምፈልግ አገሩም ማገልገል የምፈልግ ያለምንም ተጽዕኖ፣ ያለምንም ችግር መወዳደር አለበት። ክልሎችም እንደገባኝ ከሆነ የመከልከል መብት የለንም። መስፈርቱ ይፈቅድላቸዋል፣ ኢትዮጵያውያን ናቸው የሚለውን ሙሉ ግንዛቤ ወስደው እየሰሩ ይመስለኛል። ለዚህም ነው ብዙ ሰዎች እየመጡ ያለው። የመጨረሻ ጥያቄ ያደርገዋለሁ። ዶክተር አሸብር እንግዲህ ብዙዎች ወደ ፌዴሬሽን አመራርነት ሲመጡ፣ ወደ ኦሎምፒክ አመራርነትም ለመምጣት መንገዱ ይከፈትላቸዋል ይባላል። የእርሶ መመረጥ ወይም እርሶ ለመመረጥ መፈለገዎት በዚህ መንገድ ከዚህ ጋር የተያያዘ ነው? ኖ ከኦሎምፒክ ጋር የተያያዘ አይደለም ከቅርጫት ኳሱ በዘለለ ኦሎምፒኩን አስቤ አላውቅም። ስለዚህ ዋናው እዚህ ሞንክ ላይ አገሪም አገልገል ነው አስተዋጽኦ ማድረግ ስለሆነ ከዚያ የዘለለ አሁን ምንም ፕላን የለኝም። በኢትዮጵያ የስፖርት ፌዴሬሽኖች አሰራር ፕሬዚዳንት መሆን የሚፈልግ ማንኛውም ሰው ከዘጠኙ ክልሎችና ከሁለቱ ማለትም ከአዲስ አበባና ከድሬዳዋ አስተዳደሮች መወከል አለበት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው ላመስግንና እዚያው ኢትዮጵያ ቆይተን ለእግር ኳሱ ስፖርት ዜና ወደ ገዛኝ ጽዮን መስቀል ላሸጋግራችሁ። መቀጠል ትችላለህ ገዛኝ። አመሰግናሉ ሰለሞን። የኢትዮጵያ ፕሪምየር ሊግ ስድስተኛ ሳምንት ጨዋታዎች በአዲስ አበባና በክልል ከተሞች ሁሉም በትላንትና ሁለት ተከናውነዋል። በአዲስ አበባ ስቴዲየም በደቢት ኢትዮ ኤሌክትሪክን ሁለት ለባዶ ባሸነፈበት ጨዋታ አስራት መገርሳና ጌታነ ከበደ ጎሎችን አስቆጥረዋል። መከላከያ ጅማ አባ ቡናን በጠባብ ውጤት አንድ ለባዶ ሲረታ፣ ለመከላከያ ቴዎድሮስ በቀለ ብቸኛዋን ጎል አስቆጥሯል። መከላከያና ጅማ አባ ቡና በተጫወቱበት ምሽት ከአራት የስታዲየም ፓውዛ መብራት አንዱ በመጥፋቱ ጨዋታው ለሀያ ደቂቃ ያህል ተቋርጦ ነበር። አርባ አመት ሙሉ አገልግሎት የሰጠውን የስቴዲየም መብራት የኢትዮጵያ እግር ኳስ ፌዴሬሽን በቅርቡ መፍትሔ ሊያበጅለት እንደሚገባ ይታመናል። በክልል ከተሞች ሲዳማ ቡናና ቅዱስ ጊዮርጊስ ያለ ግብ ባዶ ነባዶ ሲለያዩ፣ ወላይታ ዲቻና ኢትዮጵያ ቡና፣ ጎንደር ላይ ፋሲል ከነማና ሀዋሳ ከነማ ሁለቱም በተመሳሳይ አንድ ለአንድ ባቻ ውጤት ጨርሰዋል። የአዲስ አበባው ኢትዮጵያ ንግድ ባንክ ወደ ድሬዳዋ ተጉዞ ድሬዳዋ ከነማን ሁለት ለባዶ በማሸነፍ ደረጃውንም አሻሽሏል። ሌሎች ጨዋታዎችን ተካሂደዋል። በደረጃ ሰንጠረዡ ሶስት ቡድኖች ማለትም ቅዱስ ጊዮርጊስ፣ ደደቢትና አዳማ ከነማ በእኩል አስራ አንድ ነጥብ አናት ላይ ተቀምጠዋል። ቅዱስ ጊዮርጊስ አስራ አንድ ነጥብና ሰባት ጎል ስላለው ቀዳሚ ነው። ደደቢትና አዳማ ከነማም አምስትና ሶስት ጎል አላቸው። ሁለተኛና ሶስት ናቸው። ቅዱስ ጊዮርጊስ አስራ አንድ ነጥብና ሰባት ጎል ስላለው ቀዳሚ ነው። ደደቢትና አዳማ ዳማ ከነማ አምስትና ሶስት ጎል አላቸው። ሁለተኛና ሶስተኛ ናቸው። የደረጅቱ ጌታነ ከበደ በስድስት ጎል ኮከብ ጎል አግቢነቱን ለብቻው ይመራል። ይኸው ነው በእኔ በኩል ያለው ሰለሞን፣ አመሰግናለሁ። አመሰግናለሁ ገዛኸኝ። በመጨረሻም የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ በዓለም እግር ኳስ ዋንጫ የሚሳተፉ ሀገሮች ቁጥር ወደ አርባ ስምንት ከፍ እንዲል የቀረበውን ሐሳብ እንደሚደግፉ አስታውቀዋል። ይህ የሆነውም ከአውሮፓ የክለቦች ማኅበር ከፍተኛ ተቃውሞ በሚታይበት ወቅት መሆኑ ታውቋል። የተሳታፊ ዓለም ሀገሮች ቁጥር ወደ 48 ከፍ ማለቱ የሚያመጣው ምንም አይነት ችግር የለም የሚሉት ሚስተር ኢንፋንቲኖ አሁን ለሰላሳ ሁለቱ ብሔራዊ ቡድኖች ከሚወጣው የውድድር ፕሮግራምም የበለጠ ጊዜ እንደማይወስድ አስረድተዋል። አንድ ብሔራዊ ቡድን እንዳሁኑ ለፍጻሜ ለመድረስ ከሰባት በላይ ግጥሚያ እንደማያደርግ፣ ተጨማሪ የውድድር ጊዜ እንደማያስፈልገው ያም እንዳሁኑ ሰላሳ ሁለት ቀናት ብቻ እንደሚሆን በመጨረሻም እስካሁን እንደሚደረገው ሁሉ ከ12 በላይ ተጨማሪ ስታዲየሞች እንደማያስፈልጉም የፊፋው ፕሬዚደንት ጂያኒ ኢንፋንቲኖ አብራርተዋል። ሐሳቡ ከጸደቀ ከ 2026 ዓ ም ማለትም ከ10 ዓመታት በኋላ በዓለም እግር ኳስ ዋንጫ የሚወዳደሩ ሀገሮች ቁጥር ወደ 48 ከፍ ይላል። በዚሁ ላብቃ። የምሽቱን ዝግጅት ሳምንት እንገናኝ። እስከዚያው በገዛሐኝና እስክንድር ስም እሰናበታለሁ። ሰለሞን፣ ክፍለነይን ሰላም ደናቆዩ። አሁን ደግሞ አፍሪካ ንክርሶች ይቀርባል። ካሜሩን ውስጥ በሰሜን ምስራቅ ክልሏ ባለፈው ሳምንት ግጭት ተነስቶ ሰዎች እንደተገደሉ በመቶዎች የሚቆጠሩ ደግሞ እንደታሰሩ ወይም ደብዛቸው መጥፋቱ ተዘግቧል። እንግሊዝኛ ተናጋሪ በሆኑት ክልሎች ውስጥ ግጭቱ የተነሳው ፈረንሳይኛ ቋንቋን መጠቀሙ እንግሊዝኛን እየሸረሸረ ነው በሚል ሲሆን ወደ ፌዴራላዊ ስርዓት መመለስ አለብን የሚል ጥያቄም እያቀረቡ ነው። በሌላ በኩል ደግሞ ከካሜሩን ሪፐብሊክ እንገንጠል የሚሉ መኖራቸውን ሪፖርተራችን ሞኪ ኤድዊን ኬንዜካ ከካሜሩን ዋና ከተማ ከያውንዴ ተከታዩን ዘግቧል። አዳነች ፍሳዬ ይዘዋለች። የባሜንዳ ነዋሪ የወንግ ፔትራ ወታደሮች ሰማያዊና ነጭ ቀለም ያላቸው ባንዲራዎችን በያዙ ሰዎች ላይ እንደተኮሱ ገልጸዋል። ባንዲራዎቹ እንግሊዝኛ የሚነገርባቸው ክልሎች ፈረንሳይኛ ከሚናገረው የካሜሩን ክፍል መገንጠል እንደሚፈልጉ ያመለክታሉ ብለዋል። የባሜንዳ ሕዝብ እውቅና ያላገኘ ባንዲራን የያዘው በአንድ አገር በሕዝቡ እውቅና ያላገኘ ባንዲራን ልትይዝ አትችልም ነጭ ባንዲራ ቢሆን ኖሮ ለሰላም ነው ሊባል ይችላል። የመገንጠል ተምሳሌት የሆነውን ባንዲራ ማውለብለብ ግን ወታደራዊ ኃይሉን መተናኮሱ አይቀርም። መንግሥት ሁለት ሰዎች እንደሞቱ ነው የገለጸው። አንዳንድ ነዋሪዎችና ሚዲያ ግን ቢያንስ ሰባት ሰዎች ተገድለዋል ብለዋል። ሌሎች ቋንቋዎችም በሚነገርበት ሀገር የፈረንሳይኛ ተጽዕኖ እያየለ ሄዷል በማለት ይቃወማሉ። በአሁኑ ወቅት እንግሊዝኛ የሚናገሩት የካሜሩን ሰሜን ምዕራብና ደቡብ ምዕራብ ክልሎች እንደ አውሮፓ አቆጣጠር በ1961 ዓ.ም ያኔ ነፃነቷን ካገኘችው ናይጄሪያ ወይም ከፈረንሳይኛ ቅኝ አገዛዝ ነጻ ከወጣችው ካሜሩን ጋር ለመሆን ድምፅ ሰጡ። እንግሊዝኛ ተናጋሪዎቹ ክልሎች ፈረንሳይኛ ከምትናገረው ካሜሩን ጋር ለመሆን ወስነው ተጠቃለሉ። ሀገሪቱ ፌዴራላዊ ስርዓት መስረታ፣ ፈረንሳይኛና እንግሊዝኛ የሀገሪቱ ኦፊሴላዊ ቋንቋዎች ሆኑ። በያውንዴ ዩኒቨርሲቲ የታሪክ ምሁር የሆኑት ኢቡን፣ ቻርለስ እንደ አውሮፓ አቆጣጠር በ1972 ዓ ም ፌዴራላዊ ስርዓቱን የሚተካ በአንድነት ላይ የተመሰረተ አዲስ ሕገ መንግሥት ከወጣ በኋላ ግን ፈረንሳይኛ ተናጋሪ የሆኑት ካሜሩናውያን የውህዳኑን እንግሊዝኛ ተናጋሪ ዜጎች ቋንቋና የባህል ባህሪን ማክበሩን ተውት ይላሉ። አድሚኒስትሬተርስ እንግሊዝኛ በሚነገርባቸው ሰሜን ምዕራብና ደቡብ ምዕራብ ክልሎች እንግሊዝኛ ተናጋሪ አስተዳዳሪዎች መሆን ነበረባቸው። ሆኖም እንደዛ አልሆነም። ኦፊሴላዊ ሰነዶች በሁለቱም ቋንቋዎች እንዲፈረሙ ነበር የተጠበቀው፣ ነገር ግን አልሆነም። ሁለት ቋንቋ በሚነገርበት አገር ፕሬዝደንታዊ አዋጆች በአንድ ቋንቋ ብቻ ይወጣሉ። በተለይ የከፋው ደግሞ በወታደራዊው ደረጃ ነው። የሀገሪቱ መገበያ ገንዘብ በፈረንሳይኛ ብቻ ነው የሚታተመው። የእንግሊዝኛ ተናጋሪ አካባቢዎች ላይ ሳይቀር ማስታወቂያ የሚለጠፈው በአብዛኛው በፈረንሳይኛ ነው። ከመንግሥት ሬዲዮና ቴሌቪዥን ከሰባ ከመቶ በላይ የሚሆነው በፈረንሳይኛ ነው የሚተላለፈው ሲሉ ኢቡን አስገንዝበዋል። በአሁኑ ወቅት ካሜሩን ውስጥ የፈረንሳይኛ የበላይነት ቦታ መያዝን በመቃወም የሚደረገውን ተቃውሞ የጀመሩት ጠበቆች ናቸው። እንግሊዝኛ በሚነገርባቸው ክልሎች ያሉት ፈረንሳይኛ ተናጋሪ ዳኞች ከቦታው ተነስተው ወደ ሌላው ቦታ እንዲዛወሩ ጠየቁ። ዳኛው፣ ጠበቃውና ተከሳሹ በቋንቋ የማይግባቡ ከሆነ ፍትህ ሊኖር አይችልም በማለት ነው ጠበቆቹ ዳኞቹ እንዲዛወሩ የሚፈልጉት። ኦሃዳ የተባለው ፈረንሳይኛ ተናጋሪ አፍሪቃ ሀገሮች የሚጠቀሙበት የንግድ ህግም ወደ እንግሊዝኛ እንዲተረጎም ጠበቆቹ ጠይቀዋል። ጥያቄያቸው ምላሽ ባለማግኘቱም የተቃውሞ ሰልፍ ከማድረግም በላይ በፍርድ ቤት የጥብቅና ስራ አናካሄድም በማለት አደሙ። አስተማሪዎችም በእንግሊዝኛ ተናጋሪ ክልሎች ባሉት ትምህርት ቤቶች ፈረንሳይኛ እንግሊዘኛን እየተጫነ ነው በሚል ምሬት ጠበቆቹን በመደገፍ ገብተውበታል። መንግስት አልሰማ ሲልም አናስተምርም በሚል አደሙ። ፕሮፌሰር ጆርጅ ዶፒግማ ኒያምዲ የተባሉ ፖለቲከኛ ሁኔታው የተባባሰው መንግስቱ እንግሊዝኛ ተናጋሪ ካሜሩናውያን ላቀረቡት ጥያቄ ጆሮ ዳባ በማለቱ ነው ብለዋል። አሁን እየተነጋገርን ባለንበት ወቅት ህፃናት በመዋለ ህጻናት አይውሉም። የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች አይማሩም። ይህ መፈታት ያለበት ችግር ነው። ይቺ አገር ህጻናትን ለምን ወደ መዋለ ህጻናት እንማይሄዱ ለማስረዳት መቻል አለባት። በጣም አዝኛለሁ፣ ፈርቻለሁም። ሆኖም አላስገረመኝም። የማዝነው የህዝባችን ክፍል በመጎዳቱ ነው። ጠበቆች ደንበኞቻቸውን እያገለገሉ አይደለም። የፍርድ ሥርዓቱ ተሰናክሏል ማለት ነው። አንዲት አገር እንዲህ አይነት ክስተት ከደረሰባት መፈታት ያለበት ችግር አለ ማለት ነው። እንግሊዝኛ ተናጋሪ በሆነው የካሜሩን ክፍል ትምህርት ቤቶች፣ ዩኒቨርሲቲዎችና ገበያዎች እንዲዘጉ ያደረገው አድማ ኃይል ተጠቃሚነት በታከለበት በአሁኑ ወቅት ካቶሊካዊት ቤተ ክርስቲያን ውይይት እንዲደረግ ጥሪ እያቀረበች ነው። የባሜንዳ ሊቀ ጳጳስ ኮርኔሊዩስ ኢሶዋ ፎንተም አብራርተዋል። ጠቅላይ ሚኒስትሩ ጥያቄዎቹን ተቀብለው ኮሚቴ እየመሠረቱ ነው። የኮሚቴ ሊቀመንበርንም ሰይመዋል። ስለሆነም ለምን እድል አንሰጣቸውም። እንግሊዝኛ ተናጋሪዎቹ ካሜሩናውያን ተቃውሞ ሲያስነሱ የመጀመሪያ ጊዜ አይደለም። እንደ አውሮፓ አቆጣጠር በ1984 ዓመተ ምሕረትም የካሜሩን እንግሊዝኛ ተናጋሪዎች ንቅናቄ የሚል ማኅበር መስርተው ወደ ፌዴራላዊ ስርዓት ለመመለስ ጥሪ አቅርበዋል። ውሎ አድሮ ግን የነፃነት ጥያቄ ማቅረብ ጀመሩ። እዚ ጋ እንግዲህ ክሎዚንግ ቴም ይገባል። ካሜሩን ውስጥ ስለሚካሄደው ተቃውሞ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን አይጦች ለሰው ጤና ተከታዩ ዝግጅት ነው። ቲቢ ቱበርኩሎስስ፣ በድፍን ዓለም በገዳይነታቸው ቀዳሚ ከሆኑ በሽታዎች መካከል የመሆኑ ነገር እንደቀጠለ ነው። ባለፈው የአውሮፓ ዓመትም በቲቢ ምክንያት ሁለት ሚሊዮን ሰው አልቋል። ቲቢን መርምሮ ትክክለኛውን ውጤት ማግኘት በራሱ ጉዳቱን ለመቀነስ እጅግ ጠቃሚ መሆኑ በስፋት ቢታመንበትም በማደግ ላይ ባለው ዓለም ውስጥ ግን ይህ አገልግሎት በራሱ የከበደ ችግር ነው። ሰሞኑን ታንዛኒያ ውስጥ እየተሠራ ያለና የብዙዎችን ጆሮና ቀልብ የሳበ አንድ ምርምር ሚሊዮኖች በቀላል ወጪ ቲቢን ሊከላከሉ የሚችሉበትን አገልግሎት በቀላሉ ሳያሰፋ አይቀርም እየተባለ ነው። ታንዛኒያ ዋና ከተማ ዳር ኤስ ሰላም የምትገኘው ሪፖርተራችን ሶፊ ትሬምብሌ አንድ አሳር የሚያክል ስትል ከጠራችው ድቡልቡል አይጥ አጠገብ ቆማ እንዲህ ስትል ዘግባለች። ስሙ ቼዋ ይባላል። አሁን እጅግ ከፍተኛ ግዳጅ ላይ ተሰማርቶ ነው የሚገኘው። ቼዋ ቱበርክሎሲስን ያለበት ቦታ ሁሉ እያነፈነፈ ይፈልጋል። የማሽተት ብቃቱ የቼዋ ከሌሎች እንስሳት ለየት ያለ ነው። ቼዋ የሚያነፈንፈው እዚህም እዚያም የተዘራ አክታ ነው። በየአክታው ውስጥ በቲቢ አምጪው አዋኪ ህዋስ ውስጥ ያሉ ረቂቅ አካላት ካሉ እርሱ ያገኛቸዋል። ግዙፉ አይጥ ቼዋ አራት ዓመቱ ነው። የሚያነፈንፍበትን ምክንያት ሲያገኝ ቆም ይልና ለአሰልጣኙ ያቺ ጠብታ ችግር ያለባት መሆኑን ይጠቁማል። የአይጦቹ የሥልጠና አስተባባሪ ፊደሊስ ጆን አይጡ የተለየ ህብለ በራዬ ወይም ጂን እንዳለው ይናገራሉ። አይጡ ከሌሎች እንስሳት ጋር ሲነጻጸር የተለዩ ተቀባይ አካላት አሉት። እነዚህ አይጦች በዚህ ምክንያት ከፍተኛ የማሽተት ወይም የማነፍነፍ ችሎታ ስላላቸው በሰው አክታ ውስጥ የቲቢ አምጪ ሕዋስ ካለ በቀላሉ ይለይቷል። እንግዲህ ታንዛኒያን ለመሳሰሉ በድህነት ውስጥ የሚገኙ ሀገሮች እነዚህ አይጦች ብዙ ጥቅም ሊሰጡ ነው። ታንዛኒያ አሁን እየተጠቀመችባቸው ያለች የቲቪ መመርመሪያ ዘዴዎች ከአንድ ምዕት ዓመት የዘለቀ ዕድሜ ያላቸው ናቸው፣ መቶ ዓመት። እነዚህ ዘዴዎችና መሳሪያዎች ደግሞ የተሳሳተ የምርመራ ውጤት ሊሰጡ ይችላሉ። ሕዋሳቱን ሳሐዋቸው ሊዘሉ ይችላሉ። በመሆኑም የቲቪ ችግር ላለው ሰው ዘላቂ ጤናም ህዋሱ ወደ ሌላው የህብረተሰብ ክፍል በመዛመቱ ጉዳይ ላይም እክሎች ሲፈጠሩ ይታያሉ። በዓለም የጤና ድርጅት ግምት ስድሳ ሺህ ሰው ህዋሱ እንዳለበት ታውቋል። ማለት በአጠቃላይ ሊኖር ከሚችለው ቁጥር ሲሶው ብቻ መሆኑ ነው። ይህ ማለት ደግሞ አብዛኛው የቲቢ ህመምተኛ ችግሩ ሳይታወቅለት ይኖራል ሕክምናና እንክብካቤም ሳያገኝ ይቀራል ማለት ነው። ዶክተር ሪቻርድ ባንዳ የዓለም የጤና ድርጅት የታንዛኒያ ተጠሪ ናቸው። ይህንን ያሉት ታንዛኒያ ውስጥ በየዓመቱ በቲቢ ምክንያት 30 ሺህ ሰው ይሞታል። ይህ ማለት በየቀኑ ሰማንያ ሁለት ሰው በአማካኝ በቲቢ ምክንያት ይሞታል ማለት ነው በግርድፉ ሲሰላ። በምርመራው ስራ ላይ ያለውን ክፍተት ለመሙላት ቼዋን መሰሎቹ አይጦች ርካሽና ውጤታማ መሳሪያ ናቸው ይላሉ። የማሰልጠኛው አስተባባሪ ፊደሊስ ጆን አይጥ አንድ መቶ ናሙናዎችን ፈትሾ ለማወቅ የሚፈጅበት ከአስር እስከ 20 ደቂቃ ነው። ይህ ሥራ በቤተ ሙከራ ወይም ላቦራቶር ውስጥ ቢከናወን ከአራት እስከ አምስት ቀናት ይወስዳል። አይጡ የሚለየውን ከለየ በኋላ የተገኙት ናሙናዎች በላቦራቶሪ ባለሙያ ተጨማሪ ምርመራ ይደረግባቸዋል። የመጨረሻዎቹ ውጤቶች በሀያ አራት ሰዓታት ውስጥ ወደ ሆስፒታሎቹ ይላኩና ህሙማኑ ፈጥነው ሕክምና እንዲጀምሩ ማድረግ ይቻላል። ይህ ቲቢን የመለያ መርሃ ግብር ከተጀመረ አንስቶ ቀደም ሲል በመደበኛው ምርመራ ሳይገኙ ቀርተው የነበሩ ወይም በስህተት የተዘለሉ በሺዎች የሚቆጠሩ አጋጣሚዎች ተገኝተዋል። የታንዛኒያ ተመራማሪዎችና አሰልጣኞች አንድ ተስፋ ለሌሎች አገሮችን መሰነቃቸውን እየተናገሩ ነው። እንደ ቼዋ ያሉ አነፍናፊ አይጦችን ለሌሎችም ሊያሰለጥኑ ነው ደግሞም ሌሎችንም የበሽታ አይነቶች እንዲለዩላቸው ይፈልጋሉ። በነገራችን ላይ የቼዋ የአይጥ ዘር የሚገኘው ታንዚኒያ ውስጥ ብቻ መሆኑን ዘገባው ጠቁሟል። ከዌብሳይታችንና ከፌስቡካችን አምሃሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም አት ቪኦኤኒውስ በምስል የተደገፈ ዘገባ ያገኛሉ። አሁን የማጠቃለያ ዜና ይነበባል። አንካራ ቱርክ የነበሩ የሩሲያ አምባሳደር ዛሬ በተከፈተባቸው ጥቃት እንደተገደሉ ታውቋል። በያዝነው ታህሳስ ወር የሚያበቃው 2016 ዓ ም ለአፍሪቃ ጋዜጠኞች የጨለማ ዓመት ነው ሲፒጄ በሚል አጽሮት የሚታወቀው ለጋዜጠኞች መብት የሚሟገተው ቡድን እንደሚለው ከሳራ በመለስ ባሉት የአፍሪካ ሀገሮች ዙሪያ ስድስት ጋዜጠኞች ተገድለዋል። አርባ አንድ ደግሞ በእስር እየማቀቁ ነው። ባለፈው አመት አፍሪካ ውስጥ አስራ አራት ጋዜጠኞች ተገድለው ሰላሳ አራት ታስረዋል። ከአፍሪካ ለጋዜጠኞች አደገኛዋ ሀገር ሶማሊያ ስትሆን ከታሰሩት አርባ አንድ ጋዜጠኞች ሰላሳ ሶስት ኢትዮጵያና ኤርትራ የሚገኙ ናቸው። የፑንትላንድ ክልል ባለስልጣኖች የጸጥታ ኃይሎች እስላማዊ መንግስት ነኝ ከሚለው ቡድን ጋር የተሳሰሩ አማጺያን ሰፈርን ደምስሰዋል ብለዋል። ፖሊሶች ትላንት እሁድ አላዲያ በተባለው ሰፈር ላይ ጥቃት ከፍተው አማጽያኑ ተሰባስበው ወታደራዊ ግንባታ ያደረጉበት የነበረውን ሰፈር በተሳካ ሁኔታ ደምስሰዋል ሲሉ የፑንትላንድ ማሪን ፖሊስ ኃይል አዛዥ አድሚራል አብድራዛክ ዲሪ ፋራ በአሜሪካ ድምፅ ላለው የሶማሊያ አገልግሎት ጠቁመዋል። አመሰግናለሁ አዳነች። ለማጠቃለያው አጠራጠር ላሉ መረጃዎች፣ አንድ የዩናይትድ ስቴትስ ዶላር ዛሬ 22 ብር ከ35 ሳንቲም ተመንዝሯል። ከኢትዮጵያ ብሔራዊ ባንክ ዌብሳይት ተጨማሪ መረጃዎችን ማግኘት ይቻላል። እንዲሁም በኢትዮጵያ ሜቴዎሮሎጂ ኤጀንሲ ትንበያ መሠረት ነገ አዲስ አበባ ፀሐያማ እንደምትሆን ተተንበየዋል። ከፍተኛ ሙቀቷ 22፣ ዝቅተኛው 5 ዲግሪ ሴልሽየስ ነው የሚሆነው። ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ተስታበላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ እኔ አዳነች ሳዬና እኔም ሰሎሞን አባተነን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ